በናይጄሪያ የዋጋ ግሽበት ካለፉት 11 ዓመታት ወዲህ አሁን ከፍተኛ ደረጃ ላይ እየደረሰበት ሁኔታ በሀገሪቱ ብርቱ ቁጣ ቀስቅሶ ተቃዋሚዎች መንግስት ይህንን ሁኔታ እንዲቀይር በመጠየቅ በትናንቱ ዕለት በሌጎስ ከተማ ተቃውሞ ሰልፍ አካሂደዋል። የሌጎስ ከተማ ፖሊስ የናይጄሪያ መንግስት ደጋፊዎችም ትናንት በተመሳሳይ ጊዜ አደባባይ ሊወጡና ሁከት ሊፈጠር ይችላል በሚል ስጋት የሰብአዊ መብት ተሟጋቾችና ሙዚቀኞች ጭምር የተሳተፉበትን የትናንቱ ተቃውሞ እንዳይደረግ ማስጠንቀቂያ ቢሰጥም ሰልፉ ተካሂዷል። የተቃውሞ ሰልፉን ካዘጋጁት መካከል ሶዌቶ ሐሳን እንደገለጹት እየከፋ በሄደው የናይጄሪያ ኢኮኖሚያዊ ሁኔታ አሳሳቢነት የተነሳ ሰልፉን ማካሄድ አስፈላጊ ነበር። ይህች ሀገር ባለፉት ሁለት ዓመታት የተከተለችው የኢኮኖሚም ሆነ የፖለቲካ ስልት ግልጽ አይደለም። ናይጄሪያውያን በዚሁ ሰበብ የተሰማቸውን ቁጣ ለመግለጽ ነው አደባባይ የወጡት። በመሐመዱ ቡሃሪ መንግስት ላይ ያሳድረውት የነበረው ተስፋቸው ቅሬታ ብቻ ነው ያስከተለባቸው። ግዙፉ ስራ አጥነት፣ ከባዱ የኑሮ ሁኔታ ህዝቡን አበሳጭቷል። ብዙ የሀገሪቱ ህዝብም እየተራበ ነው። በመሆኑም ሰዎች በብዙ ሀብት የታደለችው ናይጄሪያ ለምንድን ነው በዚህ አይነት ድህነት ውስጥ መኖር ያለባት በማለት ማጠያቂ በተቃውሞ ሰልፉ ከተሳተፉት መካከል ለምሳሌ ወጣቶች፣ በተለይም የዩኒቨርሲቲ ትምህርታቸውን አጠናቀው ስራ ያጡ እንዲሁም ልጆቻቸውን ማስተማር ያልቻሉ ወይዘሮ ዳባ ኦሞ ሬንጅን የመሳሰሉ ሴቶች ይገኙባቸዋል። እናት በመሆኔ ነው ለተቃውሞ የወጣሁት። እንደሚታወቀው እኛ እናቶች የኅብረተሰቡ የጀርባ አጥንት ነን። ልጆቻችን ትምህርት ቤት መሄድ ሳይችሉ ሲራቡ ወይም ባሎቻችን ስራ ሲያጡ ችግራቸውን በቅርብ የምናየውና ስቃያቸውም የሚሰማን ችግሩንም ለማቃለል የምንጥር እኛ ሴቶች ነን እና ይህ መንግስት እኛን ለስልጣን ሊያበቃ ይገባል። የሌጎሱ ተቃውሞ በስልጣን ላሉት የመንግስት ሰራተኞች ግልጹን መልእክት ያስተላለፈ የተሳካ እንደነበር ከተቃዋሚዎቹ አንዱ ጃስቲን ቼንዱ አመልክቷል። ይህ ተቃውሞ የመንግስት ባለስልጣናት ለህዝቡ ምን እየሰሩ ነው በሚል ናይጄሪያውያን ለመጀመሪያ ጊዜ በአንድነት ጥያቄ ያቀረቡበት ነበር። መንግስት የሾማቸው ባለስልጣናትም ስራቸውን በሚገባ በማከናወን ላይ አለመሆናቸውን ያስታውቁበትም ነበር ይህ የህዝብ ተቃውሞ በስልጣን ላይ ያሉትን ህሊና እንደሚነካና እነዚሁ ባለሥልጣናትም ቢያንስ አሰራራቸውን ለመቀየር እንዲሞክሩ ይገፋፋል ብዬ አስባለሁ። ብዙ ነገር አይደለም የጠየቅነው። የትናንቱ ተቃውሞ ሰልፍ በናይጄሪያ የሚታየውን ኢኮኖሚያዊ ችግር መቋቋም የከበደው የሀገሪቱ ሕዝብ በድምፁ በመረጣቸው ካለፉት ሁለት ሳምንታት ወዲህ በብሪታንያ መዲና በሚገኙትና የሕክምና ምርመራ ውጤት ለመጠበቅ በሚል የለንደኑን ቆይታቸውን ባራዘሙት በፕሬዝደንት መሐማዱ ቡሃሪ ላይ የነበረውን እምነት እያጣ መሄዱን አሳይቷል። ህዝቡ ትናንት በሌጎስ ከተማ ያካሄደውንም ተቃውሞ አሁን አቡጃ፣ ካኑና ፖርት ሃርኩርትን ወደ መሳሰሉ ሌሎች ከተሞችም ለማስፋፋት እቅድ ወጥኖ በመንቀሳቀስ ላይ ይገኛል።